በኦሮሚያ ክልል በተለያዩ አካባቢዎች በተለይም በሰበታ አወዳይና ሻሸመኔ ሰዎች በጸጥታ ኃይሎችና ማንነታቸው ባልታወቁ አካላት መገደላቸው ተገለጸ። የኦሮሚያ ጸጥታ አስተዳደር በበኩሉ የአወዳያው ግድያ በስህተት የተፈጠረ የሻሸመኔው ሕግ ለማስከበር የተወሰደ እርምጃ ሲሆን የሰበታው ደግሞ እርስ በርስ በተፈጠረ ሽኩቻ ነው ብሎታል። በግድያው የተጠረጠሩ ሰዎች ደግሞ በቁጥጥር ስር ውለዋል ብሏል። ሙክታር ጀማል ዝርዝራለው። ኦሮሚያ ሰዎች በጸጥታ ኃይልና ባልታወቁ ሰዎች እየተገደሉ መሆኑ ግድያዎቹ በሐረርጌ በሻሸመኔና በሰበታ መከናወናቸውን እየተገለጸ ሲሆን አብዛኞቹ ስለ ጉዳዩ በስፋት ምንም መናገር አይፈልጉም። በሐረርጌ አወዳይና በሻሸመኔ የመደ ወላቡ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህር የሆኑት አቶ ፈቃዱ ቶሌራ በጸጥታ ኃይል መገደላቸው የተገለጸ ሲሆን፣ በሰበታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋይ ቄስ ጴጥሮስ ተስፋዬ ማንነታቸው ባልታወቁ ሰዎች መገደላቸው ተገልጿል። የቄስ ጴጥሮስ ተስፋዬ ባለቤት ወይዘሮ ብዝኖች ተስፋዬ ባለቤታቸውን በተደጋጋሚ ማንነታቸው የማይታወቁ ሰዎች እንደሚያስፈራሯቸው ከባለቤታቸው መስማታቸውን ገልጸዋል። በግድያውም ዕለት በባልደረባቸው ምትክ ለቅዳሴ ወደ ቤተ ክርስቲያን ለመሄድ በሌሊት ተነስተው እንደወጡ ቀሩ ሲሉ ነው ለቪኦኤ የገለጹት። በአፋን ኦሮሞ እንዳታስተምር ነግረን አልነበር እንዴ? ብለው ልመቱኝ ስሉ በስነ ስርአት ልትጠይቁኝ እንጂ ልትመቱኝ አትችሉም አልኳቸው ብለው ነግሮኝ ነበር። የተፈጸሙ ግድያዎችን በጠቅላላ የሚያውቅ መሆኑንና መረጃም እንዳለው የኦሮሚያ ብሔራዊ ክልላዊ መንግስት ጸጥታ አስተዳደር ቢሮ ገልጿል። የቢሮው ኃላፊ አቶ ጅብሪል መሐመድ ለቪኦኤ እንዳረጋገጡት በክስተቱ ውስጥ በስተት የተፈጠረ የህግ የበላይነትን ለማስከበር የተወሰደ እርምጃና በማይታወቁ ሰዎች የጠፋ ነብስ መኖሩን አንድ በአንድ ገልጸዋል። አሁን በየቦታ ተፈጥሯል ፈጠሯል የተብለው የቀረቡት ጉዳዮች በውስን ደረጃ በአንድ ቦታ መንግስት ጸጥታ ሀይል ወይም ግለሰብ ደረጃ በሚቆጠር የተፈጠረ ክስተት አለ። እሱም በሀረር አካባቢ የተፈጠረ እሱ ነው። መኪናው ሲያልፍ ፌል አልፈሃል በምል ነው። የደንብ አስከባሪው ልዩ ሀይሉ ወይ ደግሞ መደበኛ ፖሊስ ወይ ሌላ ሚሊሻ ሳይሆን ወይ መከላከያ ሳይሆን ደንብ አስከባሪ ደንብ አስከባሪው እርምጃ ወስደዋል። እርምጃው አግባብ ባለመሆኑ ምክንያት እርምጃ የወሰደው አካል ወዲያውኑ ቁጥጥር ስር ውሎ በሕግ እየተጣራ ነው ያለው። በሁለተኛ ደረጃ ሰበታ አካባቢ ሌላም የጸጥታ አደፍራሽ ሀይል ጋር የሚገናኝ ነገር አይመስልም። በሃይማኖቱ ተከታዮች እና መሪዎች አካባቢ ባላቸው ልዩነት ምክንያት የተፈጠረ ጉዳይ ይመስላል። በጉዳዩ የተጠረጠሩት ሰዎች ቁጥጥር ስር ውሎ ሁኔታቸው እየተጣራ ነው ያለው። ስለዚህ የምርመራ ሁኔታው ጉዳይ የሚመለከተው ክፍል ይዞታል። ሶስት የሻሸመኔው የሰው የሸኔ አባል አመራሪም ነበር፣ ከፍተኛ አመራሪም ነው። ከዚያ የአባሰርቤ ክፍል መሪ ሆነው በምዕራብ ኦሮሚያ በተለይም በሻምቦ፣ በነቀምት እና በሌሎችም አካባቢዎች ከፍተኛ ሚና ሰውን በማጥፋት ሽብር በመንዛት እና አጠቃላይ ሰላም እና መረጋጋት እንዳነበረ ጉሊ የነበረው ሰው ነው። ከዛም በሻዋ አካባቢ እስከ ቡራዩ አካባቢ ትምህርት ሲሰጥና አደጋ ሲያደርስ የነበረ ነው። ወደዚህኛው ወደ ደቡብ ምስራቅ ኢትዮጵያ ወይም ሻሸመኔ ኦሮሚያ ወይም ሻሸመኔ አካባቢ ከገባ አንድ ሁለት ነው ሶስተኛው ወር ውስጥ ነው ያለው። በበቂ ክትትል ነው እርምጃ የተወሰደው። በክትትል የተወሰደ እርምጃ ነው። ወንጀለኞች ናቸው የሚል ነገር ነው እየነገሩኝ ያሉ ትርሶ ነገር ግን ሕገ መንግስቱ እርምጃ መውሰድ የሚቻለው የአንድ ሰው ነፍስ የሚጠፋው በፍርድ ቤት ጥፋተኛ ነው ተብሎ ሲወሰን ብቻ ነው የሚል ነው። ነገር ግን በጸጥታ ኃይሎች ሰው ላይ እርምጃ መውሰዱ ህጋዊ መሰረትና አግባብነት አለው ብለው ያምናሉ እርስዎ አቶ ጅብሬል? አዎ ይሄ ምንም ጥያቄ የለውም። መነሻው ምንድን ነው? የህገ መንግስቱ አስቀምጦታል። ህገ መንግስት ብቻ አይደለም የወንጀለኛ ህግም አስቀምጦታል። ጸጥታ ኃይሉ ተመጣጣኝ እርምጃ ይሄ ኢንተርናሽናል የሆነ ጉዳይ ነው። ለምሳሌ ሻሸመኔው የሚነሳው ግድያው የተፈጸመው አዋሾ ክፍለ ከተማ የከተማው አውቶቡስ ተራ አካባቢ ነው፣ ወይ ደግሞ የሰው እንቅስቃሴ በብዛት የሚታይበት ቤት አካባቢ ነው። ቦታውም የቡና ቤት ነው ነው የሚባለው ይህ ሰው በቁጥጥር ስር አውሎ በማስረጃ ወደ ፍርድ ቤት ማቅረብ አይቻልም ነበር ወደ ግድያ እርምጃ ከመግባት ይሄ ሰው ክትትል ስለነበረበት በክትትሉ የጸጥታ መዋቅሮ ቢያንስ ለብዙ ጊዜ ባደረገው ክትትል የመጨረሻ ውጤት ላይ እንደተደረሰበት አውቆ ነው ከቤቱ የመጣው። አለባበሱን ቀይሮ አጠቃላይ የነበረውን ይዞታውን ቀይሮ ወደ ሌላ ለማምለጥ ሲንቀሳቀስ በክትትል ነው ወደ መናኸራ የተገባው። በእንትን አለ ቡና ቤትም አይደለም በመናኸራ ነው። በመናኸራ ሲገባም ለመያዝ እጅ እንዲሰጥ ማንን ፖሊስ ለጥያቄ እንደሚፈለግ ቢነገረውም ባለመቀበል ሽጉጥ መዝዞ ተኩሶ አጋጣሚ ሰው አልጎዳም። ለማምለጥ ስል የጸጥታ መዋቅሩ በወሰደው እርምጃ አደጋ ደርሷል። የመደወላቡ ዩኒቨርሲቲ መምህር መሆናቸው የሚገለጸው አቶ ፍቃዱ ቶሌራን በተመለከተ አቶ ጀብሪል መምህር ስለመሆናቸውም እንደማያውቁና ተልኮ ተሰጥቷቸው ወደ ሻሸመኔ አካባቢ ከመጡ ከሁለት ወር ጊዜ እንደማይበልጥም ጠቅሰዋል። የመደውላቡ ዩኒቨርሲቲ ግን የዩኒቨርሲቲው መምህር እንደነበሩ ያረጋግጣል። በመደውላቡ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሻሸመኔ ቅርንጫፍ ዲን አቶ ከሊል ሁሴን ለአሜሪካ ድምፅ እንዳረጋገጡት አቶ ፍቃዱ መምህር የነበሩና ወደ ጎባ ቅርንጫፍ ጤና ሳይንስ ኮሌጅ ተዘዋውሮ እንደነበረ ያስታውሳሉ። መምህሩ ከቅርብ ጊዜ ወዲህ እኛ ጋ አልነበርም፣ ከሶስት ዓመት በፊት ከሻሸመኔ ቅርንጫፍ ወደ ጎባ ቅርንጫፍ ተዘዋውሮ ነበር። እዛም ብዙም ስላልሰራ ወደ ስራዬ መልሱኝ ብሎ ሲጠይቅ እንደነበረ ሰምቻለሁ ነው ያሉት አቶ ከሊል የጸጥታ ችግር እየፈጠሩ ስለሆነ እርምጃ ተወስዶባቸዋል ብሎ የኦሮሚያ ብሔራዊ ክልላዊ መንግስት የሻሸመኔና በተለያዩ ጉዳዮች ላይ ለተፈጠሩት ክስተቶች የሸኔ ወይንም አባ ቶርቤ አባላቶችና ተልኮ የወሰዱ ናቸው ብሎ የሚጠራቸው ሲሆን፣ መልስ ሊሰጠን የሚችል አካል እናገኝ አልቻልንም። ካገኘን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።